ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን እንደምን አምሽታችኋል? አድማጮቻችን በዛሬው ማክሰኞ ጥር 19 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ፍስሐዬ ነኝ። አንድነት ለዲሞክራሲ ለዲሞክራሲና ለፍትህ ፓርቲ አዲስ አበባ ላይ በተደረገ ሰላማዊ ሰልፍ አባሎቼና ደጋፊዎቼ ተደበደቡ አለ። የኢትዮጵያና የጅቡቲ ኢኮኖሚ እንዲዋሃዱ ጥረት እየተደረገ መሆኑ ታወቀ የሚሉትን ዝግጅቶች አከታትለን እናቀርባለን። የጤና ዝግጅትም ይኖረናል። አሁን የዓለም ዜና ይቀርባል። ቆንጅታ እየሰነብልናለች። ጤና ይስጥልኝ። እንደምን አመሻችሁ። የቀድሞ የአልሸባብ የስለላ ኃላፊ ኢስማኤል ሄርሲ ቡድኑን መክዳቱ ተገለጠ። የኃይል ጥቃትን አውግዟል። የአልሸባብ አባላት ዓላማቸውን ለማሳካት በሰላማዊ መንገድ እንዲጠቀሙ ማሳሰቡም ተገልጿል። ሞቃዲሾ ውስጥ ይህን የተናገረው ኢስማኤል ሄርሲ ከአንድ ወር በፊት የሶማሊያ መንግስት ወታደሮች ኤል ዋልኪ በምትባል የድንበር ከተማ ውስጥ በቁጥጥር ስር ያዋሉት መሆኑ የሚታወስ ነው። ከዛሬ ጀምሮ የአልሸባብ አባልነቴን መተወን አስታውቃለሁ። ከእንግዲህ ዓላማዬንና እምነቴን ለሌላ የማስተላልፈው በሰላማዊና በመግባባት መንገድ ነው ማለቱ ተሰምቷል። አልሸባብ አመራር ውስጥ ያሉ ጥቂት ግለሰቦች ሰዎችን ኢላማ አድርገው ለመግደል እና የሙስሊሞችን ደም ለማፍሰስ ማፍሰስን ተገቢ ለማስመሰል የጂሃድን ትርጉም ያለ አግባብ ጠልፈው እየተጠቀሙበት ነው ሲል ኢስማኤል ሄርሲ ማውገዙ ተሰምቷል። ደቡብ ሱዳን ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ቁጥራቸው ወደ 3000 የሚጠጋ ልጅ ወታደሮችን ሊለቅ መሆኑ ተገለጠ። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እንዳስታወቀው 280 ልጆች በዛሬው ዕለት ጆንግሌ መንደር ውስጥ የተለቀቁ ሲሆን የተቀሩትም በፈርጅ በፈርጅ የሆኑ በሚቀጥሉት ሳምንታት ውስጥ ይለቀቃሉ ብሏል። የደቡብ ሱዳን ዲሞክራሲያዊ ሰራዊት ኮብራ አንጃ ተብሎ የሚጠራው እና በ ዴቪድ ያኡ ያኡ የሚመራው ቡድን ለተዋጊነት የመለመላቸው ልጆች ከ11 እስከ 17 ዓመት እድሜ ክልል ውስጥ ያሉ መሆናቸውን ዩኒሴፍ አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት ላረፉት የሳውዲ አረቢያ ንጉስ አብደላ አክብሮታቸውን ለመግለጽ ሰላሳ አባላት ያሉት የልኡካን ቡድን ይዘው ዛሬ ማክሰኞ ሪያድ ገብተዋል። ከሚስተር ኦባማ ጋር አብረው ከተጓዙት መካከል የአስተዳደራቸው ባለስልጣናት፣ የምክር ቤት አባላት እንዲሁም የቀደሙ አስተዳደሮች ከፍተኛ ባለስልጣናት እንዳሉባቸው ዋይት ሀውስ አስታውቋል። ልኡካኑ ከአዲሱ የሳውዲ ንጉሥ ሳልማን ቢል ቢን አብድል አዚዝ ጋር የሚገናኙ መሆኑን የዋይት ሀውስ ምክትል የብሔራዊ ጸጥታ አማካሪ ቤን ሮድስ ከፕሬዚደንቱ ጋር ለተጓዙ ጋዜጠኞች ገልጸዋል። ከፕሬዚደንት ኦባማ ጋር አብረው ወደ ሳውዲ ከተጓዙት ያስተዳደሩ ባለስልጣናት መካከል የውጭ ጉዳይ ሚኒስትር ጆን ኬሪ የማዕከላዊ ስለላ ድርጅት ዲሬክተር ጃን ብሬነን፣ የዩናይትድ ስቴትስ የማዕከላዊ እዛዛዥ ጀኔራል ሎይድ ኦስተን ይገኙባቸዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሮች ጄምስ ቤከር ና ከንደሊዛ ራይስ፣ የቀድሞ የብሔራዊ ጸጥታ አማካሪዎች ብረንት ስኖክሮፍት፣ ሳንዲ በርገር እና ስቴፈን ሃድሊም መጓዛቸው ተገልጿል። ሊቢያ ዋና ከተማ ትሪፖሊ ውስጥ በአንድ በፖለቲካ ሰዎችና በዓለም አቀፍ ሰራተኞች በሚዘወተር ሆቴል ላይ በደረሰ ጥቃት አምስት የውጭ ሀገር ሰዎችና ሶስት የጥበቃ ሰራተኞች መገደላቸውን የሀገሪቱ ባለስልጣናት ገልጸዋል። አጥቂዎቹ መኪናቸው ላይ ፍንዳታ ካደረሱ በኋላ ኮሪንቲያ የተባለውን ሆቴል ሰራተኞች በመሳሪያ እየተኮሱ ከመቱ በኋላ ገብተው ጥቃቱን እንዳደረሱ ነው የጸጥታ ባለስልጣናት ያስታወቁት። ጥቃቱን ያደረሰው ማን እንደሆነ ወዲያውኑ በግልጽ ባይሆንም የትሪፖሊው የእስልምና መንግስት ክፍለ ሀገር ብሎ ራሱን የሚጠራውና በኢንተርኔት ባወጣው መግለጫ ኃላፊነት ወስዷል። በማህበራዊ መገናኛ ላይ በወጡ ጽሁፎች መሰረት ሆቴሉ ላይ ጥቃት የደረሰው እንደ አውሮፓውያን አቆጣጠር በ2013 አቡ አናስ አሊቢ በሚል ስምም የሚታወቀው አብዱልሐሚድ አል ሩካይ በዩናይትድ ስቴትስ ኃይሎች መያዙን ለመበቀል እንደሆነ ተሰምቷል። የሊቢያ ዜጋ የሆነውና እንደ ኤሮፓውያን አቆጣጠር በ1998 አልቃይዳ በታንዛኒያና ኬንያ የዩናይትድ ስቴትስ ኤምባሲዎች ላይ ባደረሰው ጥቃት በተያያዘ የተወነጀለው አሊቢ ዩናይትድ ስቴትስ ውስጥ ታስሮ የፍርድ ሂደቱን በመጠባበቅ ላይ ሳለ በቅርቡ ህይወቱ ማለፉ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። አንድነት ለዲሞክራሲና ለፍትህ ፓርቲ አዲስ አበባ ላይ ህጋዊ በሆነ ሰላማዊ ሰልፍ ሊሳተፉ በወጡ አባሎችና ደጋፊዎቼ ላይ ፖሊሶች ከፍተኛ ድብደባ ፈጸሙ ሲል ከሷል። ፓርቲው በሌሎች ከተሞች የጠራቸው ሰላማዊ ሰልፎች ግን በስኬት መጠናቀቃቸውን ገልጿል። ከፖሊስ ምላሽ አለማግኘቱን ጠቅሶ መለስካቸው አመሃ ተከታዩን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ እያደረሰብኝ ነው የሚለውን ተጽዕኖ እና ሕገ ወጥ አሰራር ለሕዝብ ለማጋለጥ በአዲስ አበባ ከተማና በሌሎች በሀገሪቱ የተለያዩ ክፍሎች በሚገኙ ጥቂት ከተሞች ሰላማዊ ሰልፍ መጥራቱን ያስታወሱት የአንድነት ፓርቲ ጸሐፊ አቶ ስዩም መንገሻ በአዲስ አበባ ሊደረግ የተሞከረውን ሰላማዊ ሰልፍ ፖሊስ በወሰደ እርምጃ ሊሳካ እንዳልቻለ ለቪኦኤ በሰጡት ቃለ መልስ ገልጸዋል። ፓርቲው ከዚህ ቀደም በአዲስ አበባ እና በሌሎች አያሌ ከተሞች በተለያየ ጊዜ ሰላማዊ ሰልፎች ሲያደርግ እንደነበረ የሚጠቅሱት አቶ ስዩም ትናንት አዲስ አበባ የተፈጸመው ግፍ የትም ታይቶ አያውቅም ይላሉ። አንድነት ለዲሞክራሲና ለፍትህ ፓርቲ እስከ ዛሬም በዚህ በሰላማዊ ሰልፍ እንግዲህ በመላ ሀገሪቱ በተለያየ ጊዜ፣ በተለያየ ሰዓት፣ በተለያዩ ወቅቶች ሰላማዊ ሰልፍ አድርጓል። እንደ ትናንትናው እጅግ በጣም ግፍ የበዛበት ከፍተኛ ጭካኔ የተሞላበት በእኛ እምነት በእውነት አርመኒያዊ በሚባል ደረጃ የሰው ልጅ በእውነት በሰላም ባዶ እጁ ለወጣ ሰልፈኛ ያሳዩት የሰጡት መልስ በጣም ዘግናኝና ጭካኔ የተሞላበት ነው። አቶ ስዩም በወቅቱ ፖሊስ ፈጽሞታል ያሉትን ድርጊት በዝርዝር ነበር የገለጹት። ከጀርባ መጡ ከጀርባ መጡና መሀል ገብተው ከዚህም ከዚህም መጥተው ቆረጡት። ሰልፉን በሁለት ቦታ ከቆረጡ በኋላ ቀጥታ ግልጽ የሆነ ድብደባ ውስጥ ነው የገቡት። ተበተባላችሁ ተበተኑ የሚባል እንትን የለም። እኛ ማስረዳት ነው የያዝነው፣ እንግዲህ ለኃላፊዎቹ ለመጡት ይሄ ሰልፍ በአዋጁ መሰረት የተከናወነ ነው፣ እውቅና ጠይቀንበታል። እንደ አቶ ስዩም ገለጻ ፖሊስ ከሰልፉ መሪዎችም ሆነ ከማንም የሚሰጠውን ማብራሪያ ለመስማት ፈቃደኛ አልነበረም። በሰልፉ የተሳተፉትን ሰዎችም እንደዜጋ እንዳልቆጠረ አቶ ስዩም በምሬት ይገልጻሉ። በተለይ በሴቶች ተፈጸመ ያሉትን ድርጊት የገለጹት እንዲህ ነበር። ሴቶች ሆዳቸውን ሴት ልጅ በባህል በፍጹም ሆዷ ላይ ትመታ? ሆድ ሆዳቸውን ነው የመቷቸው። ሴቶቹ በቃ የተገኘበት ቦታ ላይ ነው የተመጡት። የተመጡት ሴቶች ስማቸው ይታወቃል። ሁኔታቸው ውስጥ ምን ይመስላል? የተገኙ ሴቶች በሙሉ ተመተዋል። ግን ጉዳት በጣም ጉዳት የደረሰባቸው አሉ። ለምሳሌ አንድ የሰባት ወር ነፍሰጡር ወይዘሮ ጥጥፎቅ በልስት የምትባል እሷ አለች ወይዘሪት ልዕልና ጉግሳ፣ ወይዘሮ ገነት ሞገስና እንዲሁም ደግሞ ወይዘሪት መስከረም የሚባሉ ሴቶች ላይ በጣም ከፍተኛ የሆነ እንትን የደረሰባቸው በዕለቱ ደረሰ ያሉትን የድብደባ ጉዳትም በአጠቃላይ ገልጸዋል። ከ30 በላይ ወደ 35 ይጠጋሉ አጠቃላይ ድብደባ የደረሰባቸውእና እነኚህ ግን ከፍተኛ ጉዳት የደረሰባቸው እነ ዳግማዊ ተሰማ፣ የብሔራዊ ምክር ቤት አባል አቶ አስራት አብርሃም፣ የስራ አስፈጻሚ ኮሚቴ አባል ጋዜጠኛ ስለሽ ያው በዋነኝነት ነው ከፍተኛ አደጋ የደረሰበት ነው። እንደዚህ እንደዚህ አይነቶቹ በጣም ከባድ አደጋ የደረሰባቸው ሕክምናቸው ዛሬም እየተከታተሉ ነው። ቀለል ቀለል ያለ እንትን የደረሰባቸው ሚኒሊክ ሆስፒታል ሄደው ህክምናቸውን እያገኙ ወደ ቤት ሄደዋል። ያው እንግዲህ ቀጣይ ህክምና እንዳላቸው ቀጠሮዎች አሉ። ነገም ከነገ ወዲያም ቀጠሮ ያላቸው አሉ። አቶ ስዩም ጨምረው እንዳብራሩት በዕለቱ ጥቂት የማይባሉ የድርጅቱ አባላት በፖሊስ ቁጥጥር ስር ውለው እንደነበረ ገልጸዋል። በተለይ አንድ አቶ ሲሳይ የተባሉ ቀደም ሲል በአየር ኃይል ይሰሩ የነበሩ አባላቸው በቁጥጥር ስር ብዙ እንግልት እንደደረሰባቸው የድርጅቱን የገንዘብ ምንጭም እንዲናገሩ እንደተጠየቁ በዛሬው ዕለት ከተፈቱ በኋላ ለድርጅቱ ጽህፈት ቤት ሪፖርት ማድረጋቸውን አቶ ስዩም ገልጸዋል። በሌሎች ጥቂት ከተሞች ድርጅቱ የጠራው ሰልፍ ግን በስኬት ተጠናቋል ይላሉ። እንግዲህ ከሞላ ጎደል በሌሎች ከተሞች የተካሄደው ሰላማዊ ሰልፍ በስኬት ተጠናቋል። የተለመዱ ያው ሁል ጊዜም ያሉ ችግሮች አሉ። እንደዚህ ሰው ወደ ሰልፍ እንዳይወጣ ማድረግ፣ ቅስቀሳ በሚያደርጉ ሰዎች ላይ ችግር መፍጠር፣ እንደዚህ አይነት ነገሮች ነበሩ። ነገር ግን እነኚህ ነገሮች በሙሉ ቢኖርም በየክልሉ የተካሄዱ ሰልፎች የተካሄደ ደብረ ማርቆስ፣ ሸዋሮቢት እና ከምባ የምትባል ወረዳ ላይ በጋሞ ጎፋ ዞን እዛ አካሄደናል። እነኚህ ሰልፎች በተሳካ ሁኔታ ተጠናቀዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ቴሌቪዥን በትናንትናው ምሽት ስርጭቱ እንደገለጸው በአንድነት በተጠራው ሰልፍ በእጅ ላይ ሰልፈኞቹ ጉዳት አድርሰውብኛል የሚል የፖሊስ አባል አቅርቦ ነበረ። የፓርቲው ጸሐፊ አቶ ስዩም ይህን ጨርሶ በማጣጣል የደረሰውን ግፍ ለማካካዝ የተሰራ ድራማ ነው ብለውታል። ከአዲስ አበባ ፖሊስ ከአራዳ ክፍለ ከተማ ፖሊስም ሆነ ከየካ ክፍለ ከተማ ፖሊስ አስተያየት ለማግኘት በስልክ ያደረግኩት ጥረት ስልኮቹ ስለማይመልሱ አልተሳካልኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን አፍሪካ ነክ ርዕሶች። ኢትዮጵያና ጅቡቲ የኢኮኖሚ ውህደት ለመፍጠር እየሰሩ መሆናቸው ይታወቃል። ውሎ አድሮም ወደ ፖለቲካዊ ውህደት የማምራት እድል እንዳለ ይገመታል። የጅቡቲ ፕሬዝዳንት እስማኤል ዑመር ጌል የራሳቸው የኢትዮጵያና የጅቡቲ ግንኙነት ጽኑ መሰረት እየጣለ በመሄዱ የሁለቱ አገሮች ህዝቦች ፍላጎት ከሆነ ቢዋሃዱ መልካም ነው ሲሉ እንደተናገሩ ተዘግቧል። ከሁለት ሳምንታት በፊት ባቀረብነው የመጀመሪያ ክፍል ቃለመጠይቅ ስለ ጉዳዩ ሲጽፉ የቆዩት ዶክተር ገላውዴ ሳር አያ። የኢኮኖሚ ውህደት እቅድ ሁለቱን አገሮች ሊጠቅም እንደሚችል አብራርተዋል። ዶክተር ገላዲዮስ በሲቲ ዩኒቨርሲቲ ኦፍ ኒውዮርክ ለማን ኮሌጅ የአፍሪቃና የአፍሪካን አሜሪካን ጥናቶች ያስተምራሉ። ኢትዮጵያና ጅቡቲ የፖለቲካ ውህደት ለማድረግ ከተስማሙ ጥቅሙ ከፍተኛ ሊሆን እንደሚችል በማስረዳት ነው ዶክተር ገላዲዮስ የሚጀምሩት። ውህደቱ ከተደረገ በኋላ ግን የፈለገውን ውህደት ይሁን ኮንፌዴሬሽን፣ ፌዴሬሽን ይሁን ወይም ልዩ የኢኮኖሚ ዞንም ሊሆን ይችላል ጥቅሙ ከፍተኛ ነው። በጣም ሁለቱ ሀገሮች ይጠቀማሉ። ጅቡቲ ቀደም ብዬ እንደጠቀስኩት የምትጠቀመው እንግዲህ የፈለገውን ነገር ታገኛለች። ከኢትዮጵያ ብዙ ጸጋዎች አሉ። እህልም ሊሆን ይችላል፣ ስኳር ሊሆን ይችላል፣ የፈለገውን የምግብ አይነቶች ሊሆን ይችላሉ፣ ውሃ ሊሆን ይችላል። ብዙ ነገር ማግኘት ትችላለች ከኢትዮጵያ በጣም ብዙ ነገር። ኢትዮጵያ ዋናው ጥቅሟ የባህር ወደብ ይኖራታል፣ ነጻ ማለት ነው። የራስ ዋ ከዚህ እንግዲህ ትልቁ ጥቅም የኢትዮጵያ የራሷ ፖርት ይኖራትና በዛ በኩል የፈለገውን ንግድ መካሄድ ትችላለች ከጠቅላላ ዓለም ማለት ነው። ይሄ ነው። ሌላ ብዙ ጥቅም ከጅቡቲ የምታገኘው ነገር የለም። ኢትዮጵያ ኢትዮጵያ በጣም ትልቅ አገር ነው። ዘጠና ሚሊዮን አልፏል። አሁን በስፋትም ካየ ነው፣ በቆዳ ስፋት አርባ ሰባት እጥፍ ነው ከጅቡቲ። በጣም ትልቅ አገር ነው። በጣም ሀብታም ነው ደግሞ ፖቴንሻል ያፕሊስ በጣም ሀብታም ነው። ኢትዮጵያ ከጅቡቲ የምታገኘው ፖርትን ብቻ ነው፣ ወደ ብቻ ነው ጅቡቲ ግን ብዙ ጥቅም ታገኛለች። በጣም በጣም ብዙ ጥቅም ነው የምታገኘው እንዳስቀመጥኩት ማለት ነው። ወደቡም ቀላል ነገር አይሆንም እንግዲህ ወደብ የሌላት ሀገር ስለሆነች ልክ ነው። አንደኛውም አቶ ሚሊዮን ብር ነው የሚከፈለው ለወደቡ። እንዲያውም ችግር ስለተፈጠረ እሱን ለማቃለል የመሬት ወደብ ፈጥራለች ኢትዮጵያ ሀገር ውስጥ ይህንን ለማቃለል ማለት ነው እንግዲህ እና ያን ሁሉ ሸክም የአሁኑ ገንዘብ መቆጠሩን ትችላለች። ኢትዮጵያ ነጻ ወደብ ካላት ደግሞ እንዳፈለገች ትንቀሳቀሳለች ማለት ነው። እንግዲህ አሁን ኢትዮጵያና ጅቡቲ የጀመሩት የመቀራረብ እና በውህደት ደረጃ መወያየት ሁኔታ ከሌሎቹ የምስራቅ አፍሪካ ሀገሮች ጋርስ የኢኮኖሚ ውህደት ለማድረግ የሚቻልበት እድል ምን ያህል ሊሆን እንደሚችል ቢገልጹልን። ይሄ በጣም ጥሩ ጥያቄ ነው። እንዲያውም አንድ ጋዜጠኛም ለጠቅላይ ሚኒስትሩ አቅርበውት ነበር ይሄን ነገር ና ውህደቱን በሚመለከት በጅቡቲና በኢትዮጵያ ብቻ የተወሰነ ሳይሆን በምስራቅ አፍሪካና ጠቅላላ አፍሪካንም የሚል አጠቃላይ መልስ ተሰጥቶበት ነበር። እኔ ሳየው እንዴት ነው አሁን ከእኛም እንዲያውም መጥቀው የሄዱት የምስራቅ አፍሪካ ሀገሮች ይህንን የምጣኔ ሀብታዊ ውህደት በሚመለከት የድሮ የምስራቅ አፍሪካ ለምሳሌ ኡጋንዳ፣ ኬንያና ታንዛኒያ ብቻ ነበሩ። በኋላ ሞቶ ነበር ያ ማህበር ኢስት አፍሪካን እንትን የሚባል ማህበር እንደገና አንሰራራ። አሁን በአዲስ አወቃቅ በአዲስ እንትን አንሰራራ እና አሁን አምስት ሀገሮች ናቸው፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ እና በጣም ጥሩ መንገድ ነው የያዙት። የጉምሩክ የካስተምስ ነፃ ንግድ እንዲኖር፣ ነፃ ፓስፖርት፣ ነፃ ቪዛ፣ አንድ ገንዘብ እንዲኖራቸው ለወደፊትም ለወደፊትም ጊዜ ይበጃል እንጂ አንድ ባንዴራ የአምስቱ ሀገሮች ዋናው ትኩረታቸው ግን ቪክቶሪያ የሚባለው ሀይቅ እሱን በደንብ ለማበልጸግ እና በአካባቢው የአሳ ልማት ኢንዱስትሪ ተፈጥሮ ለዓለም ገበያ ለማቅረብ እንዲችሉ የተሯሯጡ ነው። እንግዲህ ና በብዙ ረገድ ውህደት ፈጥሯል። እዛ ግን ምንድን ነው ጥሩ የሚሆነው የኢስት አፍሪካ የሚባለው ማህበር በሌላ ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥ የአካባቢው ድርጅት አለ። እዛ ኢትዮጵያ አባል ናት። የምስራቅ አፍሪካ ሀገሮች አባሎች ናቸው። የደቡብ አፍሪካ ሀገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲና ኢትዮጵያ ውህደት በይበልጥ ያጠናክረዋል። የምስራቅ አፍሪቃ የሚባለው ና የኮሚሳ የደቡብና የምስራቅ አፍሪቃ ግንኙነት የሚመለከት ስለዚህ፣ በጣም ጥሩ መንገድ ነው የያዙት እንሱ። እኛም ተከትለን መሄድ ይኖርብናል። ትንሽ ችግር ያለው የሚታየኝ የእኛ አካባቢ የአፍሪቃ ቀንድ የሚባለው ሁከት ይበዛበታል። ሶማሊያም እንግዲህ እንደምናውቀው ነው፣ ደቡብ ሱዳንም እንደምናውቀው ነው እና የኢግአድ ከሁሉም የተዳከመ የአካባቢ ድርጅት ኢግአድ ነው፣ የአፍሪቃ ቀንድ ማህበር። እሱ በደንብ መስራት አልቻለም እስካሁን ድረስ ምክንያቱም በአካባቢው ጸጥታ አልተሰፈነም፣ ሰላም አልተሰፈነም። እነዚህ ምስራቅ አፍሪቃ ሀገሮች ግን በመጠኑም ቢሆን ሰላም ስላገኙ ደህና መንገድ ይዘዋል ለማለት ይቻላል። እና ትንሽ ችግር ይኖራል። በአፍሪካ ቀንድ ግን ኢትዮጵያ አሁን በያዘችው አጠቃላይ ፖሊሲ ደህና ነው የሚመስለው የደቡብ ሱዳኖችን ለማስታረቅ፣ በሶማሊያም የሰላም ከፍተኛ ሚና የተጫወተች ነው። የጅቡቲም ጋር ጥሩ ግንኙነት እየተመሰረተ ነው እንደተጠቀሰው። እና የኋላ ኋላ ደህና የኢኮኖሚ ውህደት ይኖራል በአካባቢው በነገራችን ላይ እሱን ካነሱ ዘንዳ ኢትዮጵያ በአሁኑ ጊዜ ከሞላ ጎደል ከሁሉም የአፍሪካ ቀንድ ከሌሎች የምስራቅ አፍሪካ ሀገሮች ጥሩ ግንኙነት እየመሰረተች ነው። እንግዲህ ከጅቡቲም ጋር አሁን ያወራነው ጉዳይ ነው። ከደቡብ ሱዳን ከሱዳን በጣም ጥሩ የሆነ ግንኙነት እየፈጠረች ነው እና እስቲ በዚህ ላይ ያሉት አመለካከት ዋናው ነገር እሱ ነው። ከድሮም ጀምሮ በተለያዩ ጽሁፎች የሚያቀረብኩት ነገር ነው ይሄ ሰላም እንዳይኖር በአካባቢው ምክንያቱም አጠቃላይ ስናየው በአፍሪካ አጠቃላይ ልዩ ልዩ ችግሮች ሊኖሩ ይችላሉ። ግን በጣም የተበጠበጡ አካባቢ አንደኛ የአፍሪካ ቀንድ ነው። ሁለተኛ ኮንጎ ነው። ሶማሊያ በሌላ አካባቢ ይህን ያህል ችግር የለም። ስናየው አልፎ አልፎ የለውጥ እንትን ይመጣል፣ ግን ሰላም አለ። ሰላም ከሌለ ምንም ማድረግ አይቻልም። አሁን ምንድን ነው ደህና እንትን የተፈጠረው ባለፈው ሀያ አመት፣ ሌላም ሌላም ችግሮች፣ የፖለቲካ ችግሮች ሊኖሩ ይችላሉ፣ ግን ባለፈው ሀያ አመታት ሰላም ሰፍነዋል። ኢትዮጵያ አካባቢ እና የደቡብ ሱዳን ሕዝቦችን ለማስታረቅ ኢትዮጵያ ሚና መጫወቷ በጣም ጥሩ ነው። ለወደፊትም ይጠቅማታል እዛ ሰላም ከሰፈነ ማለት ነው። ከጅቡቲም እንዳየነው ነው። የሶማሊያም ነገር እንግዲህ ትንሽ ጊዜ ሊፈጅ ነው። ምክንያቱም አገሩ ተደምስሰዋል። ጠቅላላ እንደገና ለመነሳት ጊዜ ያስፈልገዋል። ሆነም ግን እዛም አካባቢም ጥሩ እንትን ተይዘዋል እና በዚህ ረገድ ሳያው ከዓለም ጠቅላላም ኢንቨስተሮች መምጣታቸው ወደ ኢትዮጵያ የሚያስገርም አይደለም። ምክንያቱም ሁኔታውን አይተውታል። በአካባቢው ሰላም አለ። ማንኛውም ኢንቨስተር ከየትም ይሁን ከጃፓን ይሁን ከአውሮጳ ይሁን ከየትም ሀገር ከአሜሪካም ይሁን በአካባቢው ሰላም አለው ወይ ነው ሚጥ መጀመሪያው ጥያቄ። ሁለተኛው ምን አይነት የኢኮኖሚ ፖሊሲ ያለው አገሩ የሚልም ይኖራል። እና በሁለቱም ረገድ አሁን ሲያዩት ኢንቨስተሮቹ የተሻለ ሁኔታ ኢትዮጵያ ውስጥ ተፈጥረዋል የሚል እምነት ስላላቸው የጎረፉ ነው እንዲያው ወደ ኢትዮጵያ የጎረፈ ነው እና ይህንን ስናየው ደህና አቅጣጫ ተይዘዋል። ሌሎች ጥያቄዎች ይኖራሉ። እኛ አሁን ከናገረው ጋር ብዙ ላይ ይዛመድ ይችላል፣ ግን የዲሞክራሲ ጥያቄ ያለ የነጻነት ጥያቄ አለ። ይህን ለወደፊቱ መሟላት ያለበት ጉዳይ ነው የሚል እምነት ነው ያለኝ እኔ። በአጠቃላይ ስናየው ግን ደህና ሁኔታ ተፈጥሯል። እሺ፣ እንግዲህ ዶክተር ገላውዴ ሰርአያ በመጨረሻ እስካሁን ያልጠቀስ ነው ለምን ነገር እንፈልጋለሁ የሚሉት ነገር ካለ፣ አንድ መልእክት ማስተላለፍ የምፈልገው የጅቡቲና ትን በሚመለከት እጅግ በጣም በጣም አስፈላጊና ታሪካዊ ነው የሚል እምነት ስላለኝ፣ ሁለቱም ሀገሮች ሊጠቀሙ ስለሚችሉ፣ እንዲያውም ይህን ያህል መጓተት የለበትም የሚል እምነት ነው ያለኝ። ምክንያቱም በኢትዮጵያ መንግስት በኩል በይፋ ባይናገሩም ቀደም ብዬ እንደጠቀስኩት አንዳንድ ነገሮች እየሰሩ ነው። በእርግጥ ግን በአጠቃላይ ከድበሱ ሰውም የሚያልፍ ሳይሆን የውህደቱ በይፋ ለህዝብ ተነግሮ ሁለቱ ህዝቦች ወደዛ የሚያመሩበት መንገድ መፈጠር እንዳለበት የኢትዮጵያ መንግስት መግፋት አለበት የሚል እምነት ነው ያለኝ። ዶክተር ገላዲስ በሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። በመጨረሻም ሰለሞን አባተ የሚያዘጋጀውን የጤና ፕሮግራም እናቀርባለን። ጊኒ፣ ሴራሊዮንና ላይቤሪያ ውስጥ የኢቦላ መዛመት ባለፈው ሳምንት እጅግ በጣም ቀንሷል። እንዲያውም አሽቆልቆሏል ነው ያለው የዓለም የጤና ድርጅት። ይሁን እንጂ ይህ በጎ ዜና ወረርሽኙ ለማብቃቱ ማረጋገጫ አይደለም። አደጋ እንደሆነ ይቀጥላል። አይኖቻችሁን ከፍታችሁ ተንቀሳቀሱ ሲልም መክሯል። እስካሁን ለኢቦላ ቫይረስ የተጋለጠው ሰው ቁጥር በሦስቱ ሀገሮች ውስጥ 27797 ደርሷል። ባለፉት ሦስት ሳምንታት ውስጥ ይህ የኢቦላ ቫይረስ መኖሩን የሚያሳውቅበት ጊዜ ነው። ሦስት ሳምንት ወይም 21 ቀን። ሴራ ሊዮን ውስጥ የተመዘገቡት 463 አዳዲስ አጋጣሚዎች ናቸው። ጊኒ ውስጥ 109፣ ወረርሽኙ ከሁሉም ብሶባት በነበረችው ላይቤሪያ ሀያ አንድ ናቸው። የተገኙት የዓለም የጤና ድርጅት ረዳት ዋና ዳይሬክተር ብሩስ አይዋርድ የድርጅቱን የኢቦላ ምላሽ መርሃ ግብር ይመራሉ። ሊሳ ሽላይን ጄኔቫው ቢሯቸው አነጋግራቸው ነበር ያለፈው ሳምንት ቁጥሮች የሚያሳዩት በአራት እና በአምስት ወራት ውስጥ ያልታየ ዝቅተኛ የመተላለፍ መጠንን ነው። ይህ የተጨበጠ እውነተኛ መቀነስ ነው። ባለፉት አራት ሳምንታት በተከታታይ የመውረድ ሁኔታ ሲታይ የአሁኑ የመጀመሪያ ጊዜ መሆኑ ነው። እንዲህ አይነቱን አዝማሚያም በሦስቱም ሀገሮች ውስጥ እያስተዋልን ያለነው ለመጀመሪያ ጊዜ ነው። ዶክተር አይልዋርድ ምዕራብ አፍሪካ ውስጥ ለሶስት ሳምንታት የቅርብ ክትትል ሲያደርጉ ቆይተዋል። እናም እነዚህ በኢቦላ ወረርሽኝ በብዙ የተጎዱ ሀገሮች አሁን አደጋውን ለማቆምና ለመቀልበስ የሚችሉበት ደረጃ ላይ እንደሚገኙ ገልጸዋል። ሀገሮቹ አሁን በቂ አልጋዎች እንዳሏቸው የደብሊው ኤች ኦ ምክትል ዋና ዳይሬክተር አመልክተዋል። በተጨማሪም በበሽታው ምክንያት የሚሞት ቢኖር ደህንነቱ የተጠበቀ የቀብር ስርዓት ማከናወን የሚችሉ በቂ የሰለጠኑ ቡድኖች መኖራቸውን ጠቁመዋል። ከኢቦላ ሕሙማን ጋር ግንኙነት የነበራቸውን ሰዎች ፈለግ ተከትሎ ለማግኘት የሚችልም ተጨማሪ የሰው ኃይል ዛሬ አለ። ይሁን እንጂ ይህ በጎ ዜናና የተሻሻሉት የመከላከያና የህክምና አቅሞች ኢቦላን ወደ መጥፋት ይወስዱታል ማለት አይደለም ይላሉ ዶክተር አይዋርድ መተላለፉን ለማቆም በሽታው ካስከተላቸው ጥፋቶች ጋር እያደረግን ያለነው ግብ ግብግብ ወደ ሌላ ደረጃ ተሸጋግሮ የበሽታውን የትልልፍ ሰንሰለት ወደ ማቋረጥ መግባት አለበት ይህ ማለት የት እንደተቀሰቀሰ እና በእያንዳንዱ አካባቢ እንዴት እንደተዛመተ ማወቅ፣ ግንኙነቶቹን በትክክለኛው ሁኔታ ማግኘት፣ እንቅስቃሴዎቹን መከታተል ከእንግዲህ አዳዲስ ሰዎች በቫይረሱ እንዳያዙ ለማድረግ ይረዳናል። የወረርሽኙን የመዛመቻ ሰንሰለቶች ለመከታተል ደብሊዩ ኤች ኦ 750 ባለሙያዎችን መስክ ላይ ማሰማራቱን ዶክተር አይልዋርድ አመልክተዋል። ይህ ቁጥር ወደ አንድ ሺህ እንዲያድግ እንደሚደረግም ተናግረዋል። ይሁን እንጂ የገንዘብ ጉዳይ ትልቁ ማነቆ የሆነ መምጣቱንም አክለው አሳስበዋል። ኢቦላን ሙሉ በሙሉ ለማጥፋት የተባበሩት መንግስታት ድርጅት በመጪዎቹ ስድስት ወራት ውስጥ አንድ ነጥብ አምስት ቢሊዮን ዶላር ማግኘት አለበት። እየተገባ ያለው ቃል በጣም እየቀነሰ ባለበት በአሁኑ ሁኔታ እስካሁን የተገኘው አምስት መቶ ሚሊዮን ዶላር ወይም ከሚፈለገው አንድ ሶስተኛው ብቻ ነው። የጸረ ተህዋስያን መድኃኒቶች ፍቱንነት ጉዳይ በተለይ በማደግ ላይ ባሉ ሀገሮች ውስጥ ከባድ አደጋ ላይ እየወደቀ ነው። ቴትራሳይክሊን፣ አምፒሲሊን፣ አሞክሳሲሊን፣ ባክትሪምና ሌሎችም መድኃኒቶችን በሽታ አምጪ የሆኑት ረቂቅ ተህዋስያን ከዕለት ወደ ዕለት እየተለማመዷቸው እየተደፋፈሩና ለመድኃኒቶቹ አልበገር እያሉ መጥተዋል። ቀድሞ በቀላሉ ይድኑ የነበሩ በሽታዎች ዛሬ በዋዛ አይነቀሉም። የዋዛ የነበሩ ብዙ በሽታዎች ዛሬ ገዳይ ሆነዋል። የኬኒ ሩባጋ የናይሮቢ ዘገባ እንደሚለው አርባ ሚሊዮን ኬንያውያንንም የሚጠብቃቸው አደጋ ቀላል አይሆንም። በእንግሊዝኛ መጠሪያው ምህፃር ኤኤምአር በሚባለው የጎጅት ሐዋስያን ከመድኃኒቶች ጋር የመለማመድ ሁኔታ እንደ ኒሞኒያ የሳንባ ምች ይባላል በልማድ ቀላል ቁስሎችና ወባ ይበልጥ እየተባባሱ እንዲሄዱ እንጂ እንዳይድኑ አድርጓቸዋል። ለምሳሌ እንደ ወረርሽኝ የሚከሰተውን ተቅማጥን የሚያመጣው ህዋስ ከመድኃኒቱ ጋር ሙሉ በሙሉ መቶ በመቶ ማለት ነው መለማመዱን የኬንያው የሕክምና ምርምር ተቋም አመልክተዋል። እንዲህ አይነቱ የተሐዋሲያን መድኃኒትን የመቋቋም አዝማሚያ በእንስሳት ላይም መስተዋሉን በኬንያ የደቂቃን ህዋሳቱ ህይወት ምርምር ማዕከሉ ዳይሬክተር ዶክተር ሳም ካሪዩኪ ለቪኦኤ ገልጸዋል። በሽታን ለመከላከል ሲሉ ጸረ ተሐዋስያን መድኃኒቶቹን ለእንስሳቱ የሚሰጡ ገበሬዎች አሉ። ይህ ቀዳሚ ከሚባሉ መድኃኒትን የመለማመዱ ችግሮች አንዱ ነው ብዙዎች። በእንስሳት ህክምና ዘርፍ አገልግሎት ላይ የሚውሉ መድኃኒቶች ደግሞ ለሰውም ጥቅም ላይ ይውላሉ። በአውሮፓውያኑ በ2013 ዓ ም ከአንድ ዓመት በፊት ማለት ነው ኬንያ ውስጥ ህሙማን ለቲቢ ህክምና የሚሰጧቸውን መድኃኒቶች ሳይጨርሱ በማቋረጣቸው ምክንያት ሁለት መቶ ሀምሳ አራት ሰዎች መድኃኒት መቋቋም ለሚችለው የቲቢ አይነት ተጋልጠዋል። ለእንዲህ አይነቱ ችግር ቀዳዳ ከሚከፍቱና አደጋውን ከሚያባብሱ ሁኔታዎች መካከል ስልጠና የሌላቸው ሰዎች መድኃኒቶችን እንዲሸጡ መፍቀድ ይገኝበታል። ፖሊሲዎቹን ስራ ላይ ለማዋል ያለ መፈለግ ችግር አለ። በባለሙያዎቹም በኩል ጥፋት ይፈጸማል። አንዳንዱ ለትናንሽ ጥቅማ ጥቅም እያሉ መድኃኒት ያለ አግባብ የሚያዙ ወይም የሚሰጡ አሉ። ጸረ ተሕዋስያን መድኃኒቶችን ወይም አንቲባዮቲክስን በማያስፈልግበት ሁሉ የሚያዙ አሉ። አንዳንዶች ለተራጉንፋንና ለተቅማጥም እነዚያን ጸረ ተሕዋስያን መድኃኒቶች ያዛሉ። ዶክተር ዊልሰን ዱንጉ በአንድ የናይሮቢ የጤና ተቋም ውስጥ የሚሰሩ ሐኪም ናቸው። ይህንን የሚሉት በእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን እገዛ ባለፈው ወር የወጣ የዓለም የጤና ሁኔታ ሪፖርት እንደሚጠቁመው በመጪዎቹ ሰላሳ አምስት ዓመታት ውስጥ በዚህ መድኃኒቶችን የለመዱ ተሐዋስያን በሚከተሉት የበረታ የሕብረተሰብ ጤናና የግል ጤና ችግሮች በየዓመቱ እስከ 10 ሚሊዮን የሚደርስ ቁጥር ያለው ሰው ሊያልቅ ይችላል። ይህ ጉዳት ዓለምን በ35 ዓመታት ውስጥ እስከ 2050 ዓመተ ምህረት በአውሮፓ አቆጣጠር ማለት ነው ባለው ጊዜ የ100 ትሪሊዮን ዶላር ኪሳራ ሊያደርስባት ይችላል። የስኳር ሕሙማን ከሌሎች ሰዎች በተለየና በበረታ ሁኔታ ለጤና እክሎችና ጉዳት የተጋለጡ ናቸው። የደምን የስኳር መጠን በተጠናከረ ሁኔታና በተከታታይ መጠበቅ እነዚያን ስጋቶችና የተባባሱ የተጋላጭነት ሁኔታዎችን ለማቆም ቢያንስ፣ በብዙና ብዙ እጅ ለመቀነስ ይረዳል። እንዴት? በቀጣይ ዝግጅት የባለሙያ ምክርና ሌሎችን መረጃዎችን አካትቼ ይዤሎ መለሳለሁ። ለዛሬ ከቪኦኤ ጤና፣ ጤና ይስጥልኝ። በጤና ሰንብቱ ነው። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በሃያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።